ሰባ አምስተኛ ዓመቱን የሚያከብረው ኔቶ በዋሽንግተን ጉባኤ ሊቀመጥ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመጪው ሳምንት ዋሽንግተን ዲሲ ላይ በሚያደርገው ጉባኤ ዩክሬንን አባል የማድረጉን ሂደት ለማፋጠን ተጨባጭ ያላቸውን እርምጃዎች ይፋ ያደርጋል ተብሏል። ጉባኤው በተጨማሪም ሩሲያ በዩክሬን ላይ ጦርነት በማካሄድ ላይ ባለችበት በዚህ ወቅት የሚታዩትን አንገብጋቢ የጸጥታ ስጋቶችን እንዲሁም በኢንዶ ፓሲፊክ ቀጠና የሚታዩ ስጋቶችን በተመለከተ ይወያያል ተብሏል። የቪኦኤ ናይኪ ቺንግ የላከችው ዘገባ ነው እንደሚከተለው ይቀርባል። የሩሲያ እና የዩክሬን ጦርነት እየተጧጧፈና መቋጫው ምልክት በማያሳይበት በዚህ ወቅት 32 አገራትን በአባልነት ያቀፈውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መሪዎች ጉባኤ አሜሪካ በመጪው ሳምንት ዋሽንግተን ዲሲ ውስጥ ታስተናግዳለች። የዩክሬንን ደህንነት ማጠናከር እንዲሁም ከቻይና በኩል የሚታየውን ተጽዕኖ የተመለከቱት ጉዳዮች በጉባኤው አጀንዳ ላይ ቅድሚያ የተሰጣቸው እንደሆኑ የአሜሪካ ባለስልጣናት አስታውቀዋል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ዳግለስ ጆንስ ጉባኤውን በተመለከተ ትላንት ረቡዕ ከቪዮኤ ጋር አጭር ቆይታ አድርገው ነበር። በሩሲያ የተወረረችውንና ራሷን በመከላከል ላይ ያለችውን ዩክሬን መደገፍን በተመለከተም ይሁን ከአጋሮች ጋር በመተባበር ከቻይና በመምጣት ላይ ያለውን ስጋትና ተግዳሮት መጋፈጥን ስጋቶቹ የሳይበር ጥቃቶችም ይሁኑ ወይም ሌሎች በተለያዩ መንገዶች በመንግስትም ሆነ በተቋማት ላይ ሊፈጸሙ የሚችሉ ጥቃቶችን የሚመለከቱ እነዚህ በጉባኤው ትኩረት የሚሰጥባቸው ጉዳዮች ናቸው። አሜሪካና የኔቶ አጋሮቿ የዩክሬን የወደፊት ዕጣ ፈንታ በቃል ኪዳን ድርጅቱ እንደሚወሰን ሲያስታውቁ፣ በመጪው ሳምንት የሚደረገው ጉባኤ ደግሞ ዩክሬንን አባል የማድረጉን ሂደት ለማፋጠን ተጨባጭ ያላቸውን እርምጃዎች ይፋ ያደርጋል ተብሏል። ዩክሬን የተለያዩ የአገር ውስጥ ጉዳዮችን በተመለከተ ማሻሻያዎችን ብታደርግም ቃል ኪዳኑን ለመቀላቀል ያላትን ዝግጅነት በተመለከተ ግን አንዳንድ የአሜሪካ ሕግ አውጪው ምክር ቤት አባላት ጥያቄ አላቸው። የጉባኤው ትኩረት በዩክሬንና የአውሮፓ ጸጥታ ጉዳይ ላይ ብቻ የተወሰነ አይደለም። ተንታኞች እንደሚሉት ኔቶ በኢንዶ ፓሲፊክ ቀጠና በሚኖረው የጎላ ሚና ላይም ማሰላሰል ጀምሯል። ስቲፈን ፍላናጋን ራንድ ኮርፖሬሽን የተባለው የምርምር ተቋም ባልደረባ ናቸው። አውስትራሊያ፣ ኒውዚላንድ፣ የኮሪያ ሪፐብሊክና ጃፓን ከኔቶ ጋር ትብብራቸውን ለማጠናከር ከፍተኛ ፍላጎት አላቸው። በቀጥታ ወታደራዊ የሆኑ ትብብሮችን ላይመለከት ይችላል። ነገር ግን ቀድሞውንም ያሉንን ሌሎች የትብብር መስኮች ማጠናከር ይሻሉ። የቃል ኪዳን ድርጅቱን ሰባ አምስተኛ ዓመት ምክንያት በማድረግም ከሁለት ደርዘን በላይ የሚሆኑ የማኅበራዊ ሚዲያ ተጽዕኖ ፈጣሪዎች በጉባኤው ተገኝተው የታዘቡትንም በመድረካቸው እንዲያጋሩ ተጋብዘዋል።